Hagaatti bulaa amma sagantaa afaan amaaraa itti bulu. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራም አሁን ጀመረ። ሰላም ጤና ያስጥልን። እንደምናመሻቸው አድማጮች የረቡዕ ጥቅምት 25 2013 ዓ ምህረት ፕሮግራማችንን ይዘን ቀርበናል። የኢትዮጵያ መንግስት በህወሀት ቡድን ላይ የሚወሰደውን እርምጃ በአጭር ጊዜ ባነሰ ኪሳራ ለማጠናቀቅ እንደሚሰራ አስታወቀ በማይወክል በተወሰነ ቡድን ላይ በተፈጸመ ክህደት መካከል የሚደረግ ሰብ ነው። ስለዚህ በሂደቱ የትግራይ ህዝብም ነጻ የሚወጣበት አጠቃላይ ከታች ያለው መዋቅርም እንደሌላው ወገኖቹ የተሻለ አየር ማግኘት የሚችልበት ሁኔታ ለመፍጠር የሚሄድ ነው። ህገ መንግስቱን የማስረጽ ህገ መንግስቱን የማስፈን በሂደቱም ሀገሪቱን አንድነት የመጠበቅ እንቅስቃሴ ነው የሚሆነው። እና የሚኖራቸው መግለጫዎች የሚኖራቸው ሀሳቦች የሚኖራቸው በጉዳዩ የፌዴራሉ መንግስት ቃል አቀባይ አምባሳደር ሬድዋን ሁሴን የሰጡትን መግለጫ ነው የሰማ ነው። በአብይ ርዕስ ዝርዝሩን ይዘናል። የሚኒስትሮች ምክር ቤት በትግራይ ክልል አስቸኳይ ጊዜ አውጇል። የኢትዮጵያ የሃይማኖት ተቋማት ጉባኤ የፌዴራልና የትግራይ ክልል መንግስታት በመካከላቸው ተፈጥሯል ያለውን ወታደራዊ ግጭት ያለምንም ቅድመ ሁኔታ እንዲያቆሙ ጠይቋል። የተከበራችው የፌዴራልና የትግራይ ክልል መንግስታት ከሁሉ በፊት ቅድሚያ ለሀገራችን ሰላምና መረጋጋት በመስጠት በመካከላችሁ የተጀመረውን የእርስ በእርስ ወታደራዊ ግጭት ያለምንም ቅድመ ሁኔታ እንድታቆሙ እንድታስቆሙም በአጽንኦት እንጠይቃለን። ሊቀ ትጉሃን ቀሲስ ታጋይ ታደለ ናቸው። ዝርዝሩን ይዘናል። ከአማራና ከኦሮሚያ ክልል እንዲሁም ከሌሎች የክልሎች ርዕሰ መስተዳድሮች የተሰጡ መግለጫዎችንና ሌሎችንም ያካተቱ ዘገባዎች ይኖሩናል። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ውጤቶች ይዞታም ሌላው የምሽቱ አብይ ትኩረታችን ነው የሚሆነው። አስተናጋጃችሁ ቆንጂት ታየ ነኝ። ፕሮግራማችንን ንጉሱ ታምሬ ይመራል። አሁን በቀጥታ ለዓለም ዜና ወደ አዳነች ፍስሐ እየመራችኋለሁ። አብራችሁን አምሹ። እንደምናመሻችሁ አድማጮቻችን ዜናውን ማንብላችሁ አዳነች ፍስሐየ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አሕመድ ትላንት ወታደራዊ ኃይል በትግራይ ክልል እንዲገባ ማዘዛቸውን አስታውቀዋል። የትግራይ መንግስት ፌዴራል ወታደሮችን አጥቅቷል ሲሉ ጠቅላይ ሚኒስትሩ ከሰዋል። ትግራይ ባለፈው መስከረም ወር ምርጫ ማካሄዷ ይታወቃል። የፌዴራሉ መንግስት ሕገወጥ ብሎታል። የትግራይ መንግስትና ማዕከላዊው መንግስት ከቅርብ ጊዜያት ወዲህ ወታደራዊ ግጭት ለማካሄድ እያሴሩ ናቸው በሚል እርስ በራሳቸው ሲካሰሱ መቆየታቸው ታውቋል። ሕዝባዊ ወያነ ሐርነት ትግራይ ዛሬ ማለዳ ላይ በክልሉ ከተመደበው ፌዴራላዊ ኃይል ወታደራዊ መሳሪያና ዕቃ እቃ ለመውሰድ ሞክሯል ሲል የጠቅላይ ሚኒስትሩ ጽህፈት ቤት ባወጣው መግለጫ ገልጿል። መግለጫው አያይዞም ዛሬ በተከፈተው ጥቃት የመጨረሻው ቀይ መስመር ስለተጣሰ የፌዴራሉ መንግስት ወታደራዊ እርምጃ ለመውሰድ ተገዷል ይላል። የትግራይ ክልል ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ባለፈው ሰኞ በተደረገው ጋዜጣዊ ጉባኤ ሲናገሩ ትግራይ ባለፈው መስከረም ወር ላይ ምርጫ ማካሄዷን ለመቅጣት ሲል የአብይ መንግስት በትግራይ ላይ ጥቃት ለመክፈት አቅዷል ብለው ነበር። የጠቅላይ ሚኒስትሩ መግለጫ ከወጣ በኋላ ከዶክተር ደብረ ጽዮን እና ከሌሎቹ የክልሉ ባለሥልጣኖች ምላሽ ለማግኘት የተደረገው ጥረት አልተሳካም። የትግራይ ህዝብ ብዛት 109 ሚሊዮን ከሚሆነው የሀገሪቱ ህዝብ አምስት ከመቶ ቢሆንም የፖለቲካ ታሪኩ ሲታይ ከሌሎቹ የተለቁ ክልሎች ይበልጥ የበለጸገና ተጽዕኖ አሳዳሪ መሆኑ ተገልጿል። የትግራይ ክልል ወታደራዊ ኃይል በሚገባ የሰለጠነና በወታደራዊ ስነ ስርዓቱ የታነጸ ነው ሲሉ ተንታኞች ተናግረዋል። ይህ ወታደራዊ ባህሪም እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት ሽምቅ ውጊያ በማካሄድ የኢትዮጵያ አብዮታዊ ዲሞክራሲያዊ ግንባር ስልጣን እንዲይዝ ከመራበት ጊዜ አንስቶ የነበረ መሆኑን ተንታኞቹ ጠቁመዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ የፌዴራልና የትግራይ ክልል መንግስታት በመካከላቸው ተፈጥሯል ያለውን ግጭት ያለምንም ቅድመ ሁኔታ እንዲያቆሙ ጠይቋል። ለአንድ ሳምንት የሚዘልቅ የጸሎትና የመላ ጊዜ ለየእምነቱ አባላት አወጀ። የአሜሪካ ድምፅ ዘጋቢ መለስካቸው አማሀ ላከው ዘገባ ዝርዝሩን ያቀርባል። አመሻሹ ላይ በኢትዮጵያ የሃይማኖት ተቋማት ጉባኤ ወቅታዊ አገራዊ ሁኔታውን አስመልክቶ በጉባኤው የበላይ ጠባቂ አባቶች የተሰጠ መግለጫ እንደሆነ የሚናገረው ጽሁፍ ዛሬ በፌዴራል መንግስትና በትግራይ ክልል መንግስት መካከል የተፈጠረው አለመግባባት፣ ውጥረትና መካረር ገደቡን አልፎ ግልጽ የሆነ ወታደራዊ ግጭት መጀመሩ አሳዝኖናል ይላል። ይህም እንዳይሆን በማሰብ ሁለቱን አካላት አቀራርበን ለማወያየት ያደረግነው ጥረት ለጊዜው ሳይሳካ በመቅረቱም በእጅጉ ማዘናቸውን የጽሑፉ መግለጫ ያስታውሳል። የጦርነትን አውዳሚ ባህሪ እና የመጥፎ ምርጫዎች ሁሉ የከፋ መሆኑን የሚያስገነዝበው ይኸው ጽሑፍ በተለይ በአንድ አገር ወንድማማቾች መካከል የሚፈጠር ግጭት ማንንም አሸናፊ የማያደርግ እንደሆነ ያስገነዝባል። በመሆኑም የተቋማቱ ጉባኤ መግለጫ ወታደራዊ ግጭት ነው ያለው ያለምንም ቅድመ ሁኔታ እንዲቆም ለሁለቱም ወገኖች ጥያቄ ያቀርባል። ሊቀትጉሃን ቀሲስ ታደለ መግለጫውን በንባብ አሰምተዋል። የተከበራችሁ የፌዴራልና የትግራይ ክልል መንግስታት፣ ከሁሉ በፊት ቅድሚያ ለሀገራችን ሰላምና መረጋጋት በመስጠት በመካከላችሁ የተጀመረውን የእርስ በእርስ ወታደራዊ ግጭት ያለምንም ቅድመ ሁኔታ እንድታቆሙ እንድታስቆሙም በአጽንኦት እንጠይቃለን። የተከበራችሁ የብልጽግና ፓርቲና የህወሓት ፓርቲ አመራሮች በመካከላችሁ የተፈጠረውን የፖለቲካ ልዩነት በመነጋገር የሚፈታ ስለሆነ አሁንም በጉዳዮቻችሁ ላይ በግልጽ በመነጋገር እንድትፈቱት ጥሪያችንን እናስተላልፋለን። ለመገናኛ ብዙሃን፣ ለወጣቶች፣ ለጸጥታ ኃይሎችና ለመሳሰሉት አካላት ሁሉ የተፈጠረው ግጭት የሚበርድበትንና ሰላም የሚሰፍንበትን መንገድ እንዲያሳዩና ለዚህም እንዲጥሩ የሚያሳስበው ይህ መግለጫ፣ በተለይም ከፍተኛ ተጽዕኖ ፈጣሪዎች ናቸው ያላቸው አካላት ተገቢ ሚናቸውን እንዲጫወቱም ጥሪ አቅርበዋል። መግለጫው በመጨረሻም በሀገሪቱ የሚታየው የጥላቻና የክፋት መንፈስ እንዲወገድ ሁላችንም እንደየእምነታችን ስርዓት ፊታችንን ወደ ፈጣሪ በመመለስ ከነገ ጥቅምት 26 ቀን ጀምሮ ለአንድ ሳምንት የሚቆየ ጸሎትና የምህላ ጊዜ መሆኑን አውቃችሁ በጸሎት እንድትተጉ አደራ እንላለንም በማለት መግለጫው አውጇል። መግለጫው በሁለት ወገኖች እንዲያም ሲል በሁለት ወንድማማቾች መካከል የተፈጠረ ወታደራዊ ግጭት ይበለው እንጂ የፌዴራሉ መንግሥት ግን ለማስከበር የተወሰደ እርምጃ እንደሆነ ዛሬ በሰጣቸው የተለያዩ ማብራሪያዎችና መግለጫዎች ግልጽ ሲያደርግ ቆይተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በትግራይ ላይ በተከፈተው ወታደራዊ እርምጃ ፌዴራል መንግስቱም ሆነ የክልሉ መንግስት ለሲቪሎች ደህንነትና ለሰብአዊ መብቶች መከበር ብርቱ ጥንቃቄ እንዲያደርጉ አምነስቲ ኢንተርናሽናል አሳሰበ። ማሳሰቢያውን ያወጡት የዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን የምስራቅና የደቡባዊ አፍሪካ ቀጠናዊ ዳይሬክተር ናቸው። ሰለሞን አባተ ዝርዝሩን ይዟል። ጦር የማሰማራቱ ውሳኔ በፌዴራል መንግስቱና በትግራይ ክልል ባለስልጣናት መካከል ያለውን ውጥረት የሚያባብስ ብቻ ሳይሆን የብዙዎችን ሕይወት አደጋ ላይ ይጥላል። ኢትዮጵያ ውስጥ የሰብአዊ መብቶች ይዞታና ሁኔታም እንዲያሽቆለቁል ያደርጋል ብለዋል። የአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጣና ዳይሬክተር ዴፕሮስ ሙቼና ለሁለቱም የፌዴራሉም የክልልም ባለሥልጣናት ትግራይ ውስጥ ዓለም አቀፍ የሰብአዊ መብቶች ድንጋጌዎች አለመጣሳቸውን፣ የሰዎች ሕይወት ከአደጋ የተጠበቀ መሆኑን እንዲያረጋግጡ እናሳስባለን ብለዋል። ሙቼና እክለውም ገዳይ ኃይልን መጠቀም በሕይወት ወይም በአካል ላይ ሊደርስ የሚችል ጉዳትን ለማስቀረት ሲባል የግድ አስፈላጊ ሆኖ ሲገኝ ብቻ እንዲሆንም አሳስበዋል። ሰዎች መገናኘት እንዲችሉ ሀሳብን ለመግለጽ ነጻነትና እዚያ ያለውን የሰብአዊ መብቶች ሁኔታ ለመከታተል እንዲያመች ባለሥልጣናቱ ትግራይ ውስጥ የስልክና የኢንተርኔት አገልግሎቱን በአፋጣኝ መልሰው እንዲያስቀጥሉም ጥሪ እናደርጋለን ብለዋል ዳይሬክተር ዲፕሮዝሙቼና የትግራይ ክልል ገዢ ፓርቲ ህወሀት መቀሌ በሚገኘው ብሔራዊው የመከላከያ ኃይል የሰሜን እዝ ላይ ጥቃት ማድረሱን ከእኩለ ሌሊት በኋላ ያስታወቁት ጠቅላይ ሚኒስትር አብይ አህመድ የመከላከያ ኃይሉ ጥቃት እንዲከፍት ማዘዛቸውንም ተናግረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዩናይትድ ስቴትስ ትላንት በተካሄደው ፕሬዝደንታዊ ምርጫ አሸናፊው ማን እንደሆነ ገና አልታወቀም። በኮሮና ቫይረስ ምክንያት ብዙ ሰዎች በፖስታ ቤት በኩል በመረጡባቸው ክፍላተ ግዛት የምርጫ ውጤት ገና እየተቆጠረ በመሆኑ ነው ውጤቱ የዘገየው። ፕሬዚዳንት ዶናልድ ትራምፕ እና ዲሞክራቱ ተወዳዳሪያቸው ጆ ባይደን በየበኩላቸው እንደሚያሸንፉ በተጠበቁባቸው ክፍላተ ግዛት አሸንፈዋል። በሀገሪቱ ምስራቃዊ ክፍል በሚገኙት ሰሜን ካሮላይና፣ ጆርጂያ እና ፔንስልቬኒያ ክፍላተ ግዛት፣ በመካከለኛው ምዕራብ ሚችጋንና ዊስኮንስን በደቡብ ምዕራብ ደግሞ አሪዞና። ትናንትና በቅድመ ምርጫ ቀን የተሰጡ በሚሊዮኖች የሚቆጠሩ ድምፆችን ባለስልጣኖች እየቆጠሩ ነው። በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የበዛ ቁጥር ለማግኘት በሚደረገው ጥረት ሰሜን ካሮላይናን፣ ሜንንና ጆርጂያን በመሳሰሉት ክፍላተ ግዛት የተቀራረቡ የምርጫ ድምፆች ስላሉ ውጤቱ ገና አልታወቀም። ኮሎራዶ ላይ ዲሞክራቶች አንድ አብይ ድል አግኝተዋል። ሪፑብሊካዊው ኮሪ ጋርድነር በዲሞክራቱ ጆን ሂከን ሎፐር ተሸንፈዋል። ሪፑብሊካውያን አላባማ ላይ የምክር ቤቱ መቀመጫ አግኝተዋል። ትራምፕ የደገፏቸው የቀድሞ የፉትቦል አሰልጣኝ ታሚ ቱበርቪል ዲሞክራቱን ሴነተር ዳግ ጆንስን አሸንፈዋል። የዩናይትድ ስቴትስ የጸጥታና የስለላ ባለስልጣኖች ትላንት በሀገሪቱ ብሔራዊ ምርጫ በተካሄደበት ወቅት በከፊል ድል ማግኘታቸውን ገልጸዋል። የውጭ ተቀናቃኝ ኃይሎች የሚነዙትን የሐሰት ወሬ ናዳ እየተከላከሉ ባሉበት በአሁኑ ወቅት በምርጫ መሰረተ ልማት ላይ የሚሞከሩ ጥቃቶችን በሚገባ ለመከላከል መቻላቸውን ገልጸዋል። የዩናይትድ ስቴትስ የሳይበር እዝ ኃላፊ ጄኔራል ፖል ናካሶኒ የምርጫውን ስርዓት ለመሰርሰር የተደረገው ጥረት ዘላቂ ጉዳት ሳያደርስ ወሳኝ እርምጃ ተወስዶበታል ብለዋል። ባለፉት ወራትና ሳምንታት በተቀናቃኞቻችን ላይ የወሰድናቸው እርምጃዎች ተቀናቃኞቻችን በምርጫችን ውስጥ ጣልቃ እንዳይገቡ አድርጓል ሲሉ ናካሶኒ ትላንት ማታ ባወጡት መግለጫ አስገንዝበዋል። ናካሶኒ ብሔራዊ ጸጥታ አገልግሎት ስራ አስኪያጅም ናቸው። በሳይበር ሴኪሪቲ እና በመሰረተ ልማት ሴኪሪቲ አገልግሎት ያሉት ባለስልጣኖችም ትናንት ቀንን ሙሉ ለመገናኛ ብዙሃን ሲሰጡ በዋሉት መግለጫ የናካሶኒን አባባል ሲያስተጋቡ ውለዋል። በመጨረሻም የኮቪድ-19 ዜና ዩናይትድ ስቴትስ ውስጥ ትላንት ሰዎች ለምርጫ በተሰለፉበት ሁኔታ ሀገሪቱ በአንድ ቀን ውስጥ የበዙ በኮቪድ-19 የተያዙ ሰዎች ማግኘቷን አስታውቃለች። የኮሮና ቫይረስን ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ባወጣው ሃዝ መሰረት በትላንቱ የምርጫ ዕለት 91530 የሚሆኑ ሰዎች በኮሮና ቫይረስ ተይዘዋል። 1130 የሚሆኑት ደግሞ ለሞት ተዳርገዋል። በተጨማሪም ትላንት ብቻ ከ50 ሺህ በላይ የቫይረሱ በሽተኞች ሆስፒታል ገብተዋል። በፕሬዝዳንታዊው ምርጫ ውድድር አብይ ሚና የተጫወቱት ምጭገን ኦሃዮ እና ፐንስልቬንያ ክፍላ ተግዛት በትላንቱ ዕለት ብቻ የበዙ የቫይረሱ በሽተኞች ማግኘታቸውን ገልጸዋል። በአጠቃላይ ከ20 በላይ የሚሆኑ ክፍላ ተግዛት ከዚህ ቀደም ከታዩት የአንድ ሳምንት ጊዜ የቫይረሱ በሽተኞች ብዛት የላቀ ቁጥር ባለፈው ሳምንት እንደተከሰተ አስታውቀዋል። ዩናይትድ ስቴትስ ውስጥ የሚታየው የኮሮና ቫይረስ መዛመት ሁኔታ የሀገሪቱን መላ የስፖርት ዓለምንም እንደጎዳ ተገልጿል። በሀገሪቱ ከ9.3 ሚሊዮን በላይ የቫይረሱ በሽተኞች ያሉ ሲሆን ከዓለም ቀዳሚ ቦታ መያዟ ቀጥሏል። በዓለም ደረጃ 47.4 ሚሊዮን የኮቪድ-19 በሽተኞች እንዳሉ ታውቋል። የሞቱት ደግሞ 232627 መሆናቸው ተገልጿል። ፈረንሳይም ትላንት 854 አዲስ የቫይረሱ በሽተኞች ማግኘቷን ገልጻለች ካለፈው መያዝያ ወር አንስቶ የበዛ ቁጥር እንደሆነ ሮይተርስ የዜና አገልግሎት ዘግቧል በኮቪድ በሽተኞች ብዛት ከዓለም ሁለተኛ በሆነችው ህንድ ደግሞ ከ8.3 ሚሊዮን በላይ የቫይረሱ በሽተኞች እንዳሉ ታውቋል ባለፉት 24 ሰዓታት ውስጥ ከ46000 በላይ አዲስ በሽተኞች መኖራቸው ተገልጿል አድማጮች የምሽቱ ዜናችን እዚህ ላይ አበቃ መልካም ምሽት አዳነችን ለዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን ዝግጅት ነው እያደመጣችሁ ያላችሁት። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ እንዲሁም አሀዱ ሬዲዮ 94.3 ላይ በቀጥታ ልታደምጡን ትችላላችሁ። አሁን በቀጥታ ወደ መጽሔቱ ክፍለ ጊዜ ዘገባዎች ይሆናልን የምንሻገረው። በቅድሚያ አብይ ርዕስ፣ በህወሀት ቡድን ላይ የሚወሰደውን እርምጃ በአጭር ጊዜና ባነሰ ኪሳራ ለማጠናቀቅ እንደሚሰራ የኢትዮጵያ መንግስት አስታወቀ። ግጭቱ በትግራይ ክልልና በፌዴራል መንግስት መካከል አይደለም ያሉት በጉዳዩ የፌዴራል መንግስት ቃል አቀባይ አምባሳደር ሬድዋን ሁሴን ሂደቱ የትግራይን ህዝብም ነጻ የሚያወጣ ነው ብለዋል። ማህበረሰቡን ነጻ ለማውጣት የሚደረገው ጥረት ቀጥሏልም ነው ያሉት። የሚኒስትሮች ምክር ቤት በበኩሉ ዛሬ ስብሰባ አድርጎ በትግራይ ክልል የአስቸኳይ ጊዜ አዋጅ አውጇል። የአስቸኳይ ጊዜ አዋጁን የሚያስፈጽም በኢትዮጵያ ጦር ኃይሎች የኢታማዦር ሹም የሚመራ ግብረ ኃይልም ተቋቁሟል። ዝርዝሩን ከአዲስ አበባ እስክንድር ፍሬው ይዟል። ትናንት ከኩለ ሌሊት በኋላ በቴሌቪዥን መስኮት ብቅ ያሉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው ከህወሓት ጋር የነበረው ፍጥጫ መልኩን መቀየሩን ይፋ ያደረጉት። ህዝብ ሆይ፣ ዛሬ ከሃዲ ኢትዮጵያውያን የኢትዮጵያን ወቅተዋታል። ኢትዮጵያ ያጎረሰ እጇ ያጠባ ጡቷ ተነክሷል። ላለፉት ሀያ ዓመታት በቀበሮ ምሽግ ውስጥ በመሆን አገሬ ወገኔ፣ ህዝቤ ብሎ በብዙ ሺዎች መስዋዕትነት ከፍሎ ቆስሎ ደምቶ ደክሞ ሀገሩንና ህዝቡን የታደገው የሀገር መከላከያ ሰራዊት ዛሬ ምሽት ከመቀሌ ጀምሮ በበርካታ ስፍራዎች በካሃዲ ኃይሎች እና ባደራጁት ኃይል ጥቃት ተፈጽሞበታል። ጠቅላይ ሚኒስትሩ በማኅበራዊ ትስስር ገጻቸው ባሰፈሩት ጽሑፍም መከላከያ ሰራዊቱ ሀገር የማዳን ተልእኮውን እንዲወጣ ትእዛዝ እንደተሰጠው ገልጸዋል። ቀይ መስመር የመጨረሻው ነጥብ ታልፏል፣ ሀገርና ህዝብን ለማዳን ኃይል የመጨረሻው አማራጭ ሆኗል ነው ያሉት ጠቅላይ ሚኒስትሩ። በዚህ መሰረት ሰራዊቱ ተልእኮውን በመወጣት ላይ እንደሆነም ወቅታዊውን ሁኔታ አስመልክቶ የተቋቋመው ኮሚቴ አስታውቋል። የኮሚቴው ቃል አቀባይ የሆኑት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ይህንኑ ነው ያብራሩት። በርከት ባሉ አሁን አካባቢዎች ሰራዊቱ የደረሰበትን ጥቃት ተከላክሎ ፖዚሽኑን ለማስተካከልና ወደፊት ለመሄድ የሚሞክርበት ሁኔታ እንዳለ ከመከላከያ ሰራዊት የወጡ መረጃዎች ያሳያሉ። በሂደቱ የአካባቢው ነባሪ እንዳይጎዳ በማድረግ ግን ደግሞ የመጣውን ኃይል እየተከላከለ መንገዱንም እያሰፋ በአጠቃላይ ማህበረሰቡን ነጻ ለማውጣት የሚደረገው ጥረት የተገለጠ ለመሆኑ ነው። አሁን ያለው መረጃ የሚያሳየው እየተወሰደ ያለው እርምጃ የትግራይን ሕዝብ ጭምር ነጻ የሚያወጣ ነው ሲሉም አምባሳደሩ ተናግረዋል። ይሄ ግጭት በትግራይ ህዝብና በተቀረው ኢትዮጵያ ህዝብ መሀል አይደለም። ይህ ጸብ በትግራይ መንግስትና አሳች በአጠቃላይ መንግስት ሲባል ወረዳውንም ቀበሌውንም ስለሚጨምር አጠቃላይ መዋቅሩና በፌዴራል መንግስት አይደለም። ይሄኛው ጸብ በተወሰነ ራሱን ባደራጀ የበታቾቹ አካላትንም በማይወክል በተወሰነ ቡድን ላይ በተፈጸመ ክህደት መካከል የሚደረግ ጸብ ነው። ስለዚህ በሂደቱ የትግራይ ህዝብም ነጻ የሚወጣበት፣ አጠቃላይ ከታች ያለው መዋቅርም እንደሌላው ወገኖቹ ሻለ አየር ማግኘት የሚችልበት ሁኔታ ለመፍጠር የሚሄድ ነው። ህገ መንግስቱን የማስረጽ ህገ መንግስቱን የማስፈን በሂደቱም ሀገሪቱን አንድነት የመጠበቅ እንቅስቃሴ ነው የሚሆነው። እና የሚኖራቸው መግለጫዎች፣ የሚኖራቸው ሀሳቦች፣ የሚኖራቸው የአድማጭ ተሳትፎቻቸውም ይህንን አንድነት የሚጠብቅ ይህን የአብሮነት ስፒሪት የሚጠብቅ መሆኑ ላይም በኃላፊነት መዘገብ ያስፈልጋል የሚል አደራ ለማስተላለፍ ነው። የጅምላ ፍረጃ የሚመስሉ ነገሮች የማስቀረት ሰዓትን መጠቃለያ መዋቅሩን ቀበሌ ያለው ወረዳ የነበረው ከአርሶ አደሩ ጋር ኤክስቴንሽን ሲሰራ የነበረው መዋቅር ምንም የተለየ ሌላ ክልል ላይ ከነበረው የተለየ ያገኘው የተጠቀመው ው ስልጣን የለውም። እየተወሰደ ያለውን እርምጃ በፍጥነት ለማጠናቀቅ እንደሚሰራም አምባሳደር ሬድዋን ለውጭ ሀገር ጋዜጠኞች በሰጡት መግለጫ አብራርተዋል። ትግራይ ኢንጆይ ሲቪል ራይትስ ኢንጆይ ኦል እርምጃውን በቶሎ ለማጠናቀቅ እንሞክራለን። የትግራይ ህዝብም በኢትዮጵያ እየታየ ያለውን የሲቪልና ሁሉንም የዲሞክራሲያዊና ሰብአዊ መብቶች እንዲያጣጥም ለማድረግ ነው ያሉት። የጉዳት መጠን ለመቀነስ ስለሚደረግ ጥረትም ተከታዩም ብለዋል። በግጭቱ የሚደርሰው የጉዳት መጠን እንዳይጨምር በሁሉም ኃላፊነቶችና ጥንቃቄዎች ላይ እንሰራለን። የትግራይን ህዝብ በማሳተፍም ራሳቸውን ነፃ እንዳይወጡና የሴረኛው የህወሓት ወንጀለኛ ቡድን ሰብአዊ ጋሻ እንዳይሆኑ ለማድረግ ተገቢው ትኩረትና ጥንቃቄ ይኖራል ነው ያሉት። የኢትዮጵያ የሚኒስትሮች ምክር ቤት ደግሞ በትግራይ የአስቸኳይ ጊዜ አዋጅ አውጇል። በክልሉ ያለው ሁኔታ በመደበኛው የህግ ማስከበር ስርዓት ለመከላከልና ለመቆጣጠር የማይቻልበት ሁኔታ ላይ መድረሱን ምክር ቤቱ አመልክቷል። እናም ህገ መንግስታዊ ስርዓቱን ለመጠበቅ ልዩ እርምጃዎችን መውሰድ የሚያስችል የአስቸኳይ ጊዜ አዋጅ ማወጅ አስፈላጊ ሆኖ መገኘቱን ጠቁሟል። የአስቸኳይ ጊዜ አዋጁን የሚያስፈጽም በኢትዮጵያ ጦር ኃይሎች ጠቅላይ ኤታማጆር ሹም የሚመራ ግብረ ኃይል መቋቋሙንም ይፋ አድርጓል። በተያያዘ ዜና ከመከላከያ ሰራዊት ተቀንሰው የነበሩ የቀድሞ ጄኔራሎች ወደ ሰራዊቱ እንዲመለሱ ጠቅላይ ሚኒስትር አብይ አህመድ አዘዋል። ጄኔራሎቹ ሌተናል ጄኔራል ባጫ ደበሌ፣ ሌተናል ጀኔራል ዮሐንስ ገብረ መስቀልና ሌተናል ጀኔራል አበባው ታደሰ መሆናቸውን የጠቅላይ ሚኒስትሩ ጽሕፈት ቤት አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የምሽቱን አብይ ርዕስ ነበረ ያደመጥነው። እስክንድርን እናመሰግናለን። በዚሁ ወቅታዊ የኢትዮጵያ ጉዳይ ላይ እናተኩራለን። የአማራ ክልላዊ መንግስት ህወሀት በአማራ ክልል በየትኛውም አካባቢ የሚያደርሰውን ጥቃት መመከት የሚያስችል ሙሉ አቅም ያለው መሆኑን የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ ገለጹ። በሰላም ወደ አማራ ክልል ለሚገቡ የትግራይ ልዩ ኃይልና ሚሊሺያ አባላት ዋስትና እንደሚሰጡም ገልጸዋል። የኦሮሚያ ክልላቻቸውም የህወሀት ግብዓተ መሬት ይፈጸማል ማለታቸውን ጠቅሳ ከባህር ዳር አስቴር ምስጋናው ተከታዩን ዘገባ አድርሳናለች። በአማራ ክልል ቴሌቪዥን ጣቢያ ዛሬ ቀርበው መግለጫ የሰጡት የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ ህወሀት በክልሉ በየትኛውም አካባቢ የሚያደርሰውን ጥቃት መመከት እንደሚችሉ ገልጸዋል። ጠላታችንን ለአንዴና ለመጨረሻ ጊዜ መደምሰስ የሚያስችል ስራ መስራት አለብን። እንግዲህ ይህንን ለማድረግ ሁሉም የአማራ ህዝብ፣ ተፎካካሪ ፓርቲዎችም፣ ሌሎችም አደረጃጀቶች ከክልሉ መንግስት እና ከክልሉ የጸጥታ ኃይል እንዲሁም ከፌዴራል መንግስትና ከፌዴራል የጸጥታ ኃይል ጎን ቆመው በየትኛውም አካባቢ ላይ የሚደርስን ጥቃት መከላከል የሚያስችል ቁመና አለን። የክልሉ ፕሬዚዳንት በአማራ ክልል ለሚገኙ ተመላሽ የሰራዊት አባላትም ጥሪ አቅርበዋል። ምልሽ የሰራዊት አባላትም በዚህ አጋጣሚ ክልሉ መንግስት ጥሪ አቅርቧል። ወደ ሰራዊቱ ተቀላቅለው እስካሁን ሲያሸብርና ሲያስቸግር የነበረን ኃይል ለ ለመጨረሻ ጊዜ ስርዓት ማስያዝ እንዳለብን በዚህ አጋጣሚ ትሪ ማስተላለፍ ፈልጋለሁ። በሰላም ወደ አማራ ክልል ለሚገቡ የትግራይ ልዩ ኃይልና ሚሊሻ አባላት የደህንነት ዋስትና እንደሚሰጡም ገልጸዋል። በሌላ በኩል የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ የህወሀት ግባተ መሬት መፈጸሚያ ደርሷል ብለዋል። ሀገር ወዳዱ ሲሉ የጠሩት የትግራይ ህዝብም ከፌዴራል መንግስቱ ጎን እንዲቆም ጥሪ አቅርበዋል። ይህ ዋናው አላማው በየቦታው ግጭቶችን በማስነሳት ብሔር ብሔረሰብን በማጋጨት እዛ መሀል መኖር የስልጣን ጥማቱንም መልሶ የማግኘት ፍላጎቱንም ሌብነቱንም መዘርጋት የሚፈልገው በዚህ ማዕቀፍ ውስጥ ነው። ይህ በእንዲህ እንዳለ ህብረተሰቡ አካባቢውን በተለይ ደግሞ በቤተ እምነት ተቋማት ነቅቶ እንዲጠብቅ የአማራ ክልል ፖሊስ ኮሚሽን አሳስቧል። የክልሉ ፖሊስ ኮሚሽነር አበራ አዳሙ ለአሜሪካ ድምጽ ዛሬ በሰጡት ቃል ህወሀት የተካነበት ተንኮል በንጹሀን ዜጎች ላይ ጥቃት በማድረስ የፖለቲካ ቁማር መጫወት ነው ብለዋል። አባላት መረጃ መስጠት አለበት። ጸጉር ሲሉ ውጭ ያ በተለይ በተለይ ደግሞ ሆቴሎች ከፍተኛ የሆነ ጥንቃቄ እንዲያደርጉ፣ የእምነት ቦታዎች፣ እምነት አባቶች፣ ቤተ ክርስቲያኖች፣ ቤተመዛች ከፍተኛ የሆነ ጥንቃቄ እንዲያደርጉ የደቡብ ብሔር ብሔረሰቦች የሐረሪ የቤኒሻንጉል ጉምዝ የጋምቤላ የሱማሌና የሲዳማ ርዕሳነ መስተዳደርም መግለጫ ያወጡ ሲሆን ከፌዴራል መንግስቱ ጎን እንደሚቆሙ ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ወደ ቀጣዩ ዘገባ ስናልፍ አማራ ክልልን ከትግራይ በሚያጎራብተው ራያ አካባቢ የሁለቱም ክልል ልዩ ኃይሎች መስፈራቸው ተገልጿል። በአካባቢው ጦርነት ባይቀሰቀስም ውጥረቱ ማየሉን የዓይን እማኞች መናገራቸውን ጠቅሶ መስፍን አራጌ ተከታዩን ዘገባ አጠናቅረዋል። ትናንት እኩለ ሌሊት ላይ በድረገጻቸው የተነበበው የጠቅላይ ሚኒስትር አብይ አህመድ መልእክት በትግራይ በሚገኙ የመከላከያ ካምፕ ላይ ህወሀት ጥቃት ማድረሱን የሰሜን እዝንም ለመዝረፍ መሞከሩንም ጠቁመዋል። ከዓመታት በላይ በአካባቢው ሰፍሯል በተባለው የመከላከያ ሰራዊት ላይ ህወሀት ያደርሰውን ጥቃትና በዳልሻህ አካባቢ ጦርነት መክፈቱን ያመለከቱት ጠቅላይ ሚኒስትሩ አገርንና ህዝብን ለማዳን ሲባል ጦርነት መጀመሩን ገልጸው ነበር። በተለይ ትግራይን ከአማራ ክልል በሚያዋስኑ አካባቢዎች ውጥረት እንዳለ በአካባቢው የሚገኙ ነዋሪዎች ያመለክታል አሉ። በውልቃይትና ጠገዴ አካባቢዎች ከሌሊት ጀምሮ የተኩስ ድምፆች ሲሰሙ እንዳነበረ አስተያየት ሰጪዎች ከእኩለ ቀን በፊት ለአሜሪካ ድምፅ ሬዲዮ ጠቁመው ነበር። የጦርነቱን መቀስቀስ ተከትሎ የተለያዩ መረጃዎች በማህበራዊ ድረገጾች ቢወጡም ግጭት ባለባቸው አካባቢዎች የስልክና የኢንተርኔት አገልግሎት ባለመኖሩ መረጃዎቹን ለማረጋገጥም ለማጣራትም አልተቻለም። ትግራይን ከአማራ በሚያዋስነው የራያ አካባቢ ግን ጦርነት ባይኖርም ውጥረት እንደሰፈነ በስፍራው የሚገኙ አይን ማኞች ተናግረዋል። በ ቀኑ በርከት ያለ ሰራዊት አስገብተው ዋጃ የሚባለው ቦታ ደንበራቸው ላይ አስረዋል። ከባድ መሳሪያም እንደታጠቀ መረጃዎች አሉ። የአማራ ልዩ ኃይል ደግሞ ከደንበሩ አንድ ሁለት ኪሎ ሜትር ራቅ ብሎ ቀቤ በር የሚባለው ቦታ ላይ ተቀምጧል። ቀቤበር ማለት የአማራ ክልል አካል ነው። የአማራ ክልል ነው። ከትግራይና ከአማራ ክልል ደንበር ሁለት ኪሎ ሜትር ወደ አማራ ክልል ገባ ብሎ ወደ ራሱ ቦታ ላይ ተቀምጧል። ሁለቱም ኃይላቸውን አስተላለፍ አስቀምጠዋል። ግጭት እስካሁን አልተደረገም። ስለውጥም የለም ነገር ግን አካባቢው ውጥረት ስለነገሰ ያው ሱ በትግራይና በመከላከያ ሰራዊት መካከል የተጀመረው ግጭ ወደ ተባባሰ ደረጃ እንደሄድ የአማራ ክልል የራሱን በር ይጠብቃል። በዛ ሁኔታ ላይ ነው ያለው። መከላከያ ሰራዊት ከሁሉም ወደ አማራ ክልል ባለው ቦታ ላይ ገብቶ ነው የተቀመጠው። ፎርማት የሚባል ቦታ ተሻግረ አራዱ የሚባል ቦታ ላይ ካምታለው። በከተማዋም ለወትሮ ይደረግ የነበረው እንቅስቃሴ ከሰዓት በኋላ አለመኖሩን አመልክተዋል። አሁን ከሰዓት በኋላ ሞተርን ማንኛውም እንቅስቃሴ እንዳይኖር ባንኮች እንዲዘጉ ከሆስፒታሎች በስተቀር ሁሉም ተቋማት እንዲዘጉ ተደርጓል። ከተማው ጸጥ ያለ ነው። ከፍተኛ ቁጥር ያለ የባጃጅ ሀይል ስላለ አካባቢው ማህበረሰብ ራሱ እንዲጠብቅ አንዳንድ ጥቃቶች ሊፈጸሙ እንዳይችሉ ከርካሪ የትራንስፖርትም እንዲቆም ተደርጓል። በአካባቢው የሚገኙ ወጣቶች ጦርነቱ ከተጀመረ ሊከሰት የሚችለውን ሰብአዊ ጉዳት ለመቀነስ የራሳቸውን ዝግጅት እያደረጉ መሆናቸውንም ነው ከአካባቢው የደረሰን መረጃ የሚያመለክተው። ወጣቱ በአካባቢው ያሉ የሕክምና ተቋም ሊሆኑ የሚችሉን አምቡላንሶችን የጉዳኛ ማገገሚያ የሚሆኑ ዘጋጅቷል። የሕክምና መስጫ ቦታ ማለት ሆነው የጦርነቱን መጀመር ተከትሎ የአማራ ህዝቦች ብሔራዊ ንቅናቄ አብን በይፋ ድረገጹ መግለጫ ወጥቷል። በአማራ ህዝብ ላይ ለተፈጸመው ና እየተፈጸመ ላለው የዘር ማጥፋት ወንጀል መነሻ አሁንም ግንባር ቀደሙ ተዋናይ ህዋት ነው ያለው አብን በዳንሻ አቅራቅር ና ሶሮቃ አካባቢዎች በአማራ ህዝብ ላይ የወሰደው ወታደራዊ ጥቃት የዚሁ ማሳያ እንደሆነም ይፋ አድርጓል። በትግራይ ክልል በሚገኙ ሀገር መከላከያ ና በአማራ ክልል ዳንሻ ና ሶሮቃ አካባቢዎች ህዋት ለወሰደው ጥቃት መንግስት ወታደራዊ አጸፋ እርምጃ መውሰዱንም ደግፏል። በአማራ ክልል በተለያዩ አካባቢዎች ጥቃት ሊሰነዘር ስለሚችልም ህዝቡ ነቅቶ እንዲጠብቅና መረጃዎችን እንዲለዋወጥ ጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። በቀጣዩ ዘገባም በዚሁ ወቅታዊ ጉዳይ ላይ ይሆናል የምንቆየው። ጠቅላይ ሚኒስትር አብይ አህመድ ህወሀት በትግራይ በሚገኘው የመከላከያ ካምፕ ላይ ጥቃት ማድረሱን አስታውቀው ለመከላከያ ሰራዊቱ ሀገር የማዳን ተልእኮውን እንዲወጣ ትእዛዝ ተሰጥቶታል ሲሉ በሰጡት መግለጫ ዙሪያ አሉላ ከበደ የትግራይ ሚዲያ ሀውስ የተባለ ተቋም ስራ አስኪያጅ የሆኑትን አቶ አሉላ ሰሎሞንን አነጋግሮ ተከታዩን ይዞ ቀርበዋል። አቶ አሉላ በትግራይ በፌዴራል መንግስት እና በመካከል ያለው ውጥረት ወደ ተባባሰ አቅጣጫ መሄዱን የሚጠርት ያለ ነገር የለም። እስኪ በተጨባጭ በዛ ያለውን ሁኔታ ነገር ምንድን ነው? ጥሩ፣ እንደገለጽከው በትግራይ ክልልና በአዲስ አበባ ባለው የፌዴራል መንግስት ሰጥ አገባው የተጀመረው ቆየት ብሎ ነው። ነገር ግን አሁን የመጨረሻ ደረጃ ላይ ወደ መድረሱ የመጣው ባለፈው በሰሜን እዝ የአመራር ለውጥ ለማድረግ የፌዴራል መንግስት እንቅስቃሴ ሲያደርግ የትግራይ ክልል መንግስት በምላሹ የፌዴራል መንግስቱ የስልጣን እድሜው ዘመኑ ስላበቃ ከአሁን በኋላ የሚወስናቸው ውሳኔዎች፣ የሚያወጣቸው ህጎች እንዲሁም የሚፈጽማቸው ተግባራቶች በትግራይ ላይ ተቀባይነት የላቸውም ብሎ ነበር። ይህንኑ ተከትሎ እንግዲህ የሰሜን እዝ አመራር ለውጥን እንዳልተቀበለና ወደ አካባቢው የተላኩት ምክትል አዛዥ ተመልሰው ከመቀሌ ወደ አዲስ አበባ እንደሄዱ ነበር የተገለጸው። ያንኑ ተከትሎ ያው ከፍተኛ የሆነ የቃላት ልውውጥ ነበረ በሚዲያ ላይ። በተለይ ዶክተር ደብረጽዮን ገብረ ሚካኤል ከትናንት ወዲያ በነበረው መግለጫቸው በኢሳያስ አፈወርቂ እና በፌዴራል መንግስት በኩል ትግራይን ወደ ጦርነት ለመክተት እንቅስቃሴ እንደተጀመረና ለዚህ ዝግጁ እንደሆኑ ሁሉም ችግር መፈታት ያለበት በውይይት ነው። ችግሩ የፖለቲካ ነው፣ መፍትሄውም የፖለቲካ መሆን አለበት ብለው ገልጸው ነበር። ሆኖም ግን በሂደት ይህ ነገር ወደ ጦርነት እየተቃረበ እንደሆነ፣ ጦርነት አይቀሬ ከሆነ ግን ትግራይ ሕዝብ ዝግጁ እንደሆነ፣ የሚካሄደውም ጦርነት በአንድ ድርጅት እና ሌላ ድርጅት ወይም በአንድ የክልል መንግስት እና በፌደራል መንግስት ሳይሆን በሕዝብ እና ይህንን ሕዝብ ለማንበርከት በተነሱ የተባበረ ግንባር የያዙ ሀይሎች መሀል መሆኑን ገልጸው ነበር። ህዝብ ደግሞ ይህንን ጦርነት በድል እንደሚወጣው ገልጸዋል። ይህንኑ ተከትሎ ነው እንግዲህ ፍጥጫው ወደ ከፍተኛ ደረጃ ደርሶ ትናንት አምሻ ማምሻ አካባቢ በመቀሌ ከተማ የተኩስ ድምፅ እንደነበረ ነዋሪዎች ገልጸዋል በተለያዩ ሚዲያዎች። ከዛም በምዕራባዊ የትግራይ ክፍል የአማራ አዋሳኝም እንደዚሁ የተኩስ ልውውጥ ነበረ። አሁን ባለን መረጃ እንደሆነ የትግራይ ክልል ወረራ ተፈጽሞብኛል ነው እያለ ያለው ። ወረራውም የተፈጸመው በፌዴራል መንግስት እና በአቶ ኢሳያስ የሚመሩት የኤርትራ ህል ነው። ያ እንደዚሁ አይነት መረጃዎች ነው አሁን እየወጡ ያሉት እያገኘናል። ዘገባዎቻችንን ስንቀጥል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ በትግራይ ክልል በመከላከያ ሰራዊት ላይ በህወሀት ተወስዷል ያለውን እርምጃ አውግዟል። የፌዴራሉ መንግስት እርምጃም እንደሚደግፍ አስታውቆ ሰላማዊ ዜጎች ላይ ጉዳት እንዳይደርስባቸው አሳስቧል። የመላ ኢትዮጵያ አንድነት ድርጅትም በበኩሉ ተመሳሳይ መግለጫ አውጥቷል። መለስካቸው አመሃ ተከታትሎታል። ኢዜማ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ እና የመላው ኢትዮጵያ አንድነት ድርጅት ዛሬ በትግራይ ክልል ስለተከሰተው ግጭት ባወጧቸው ጋዜጣዊ መግለጫዎች ህወሀት በሀገሪቱ ሰራዊት ላይ ወስዷል ያሉትን እርምጃ አውግዘዋል። በሀገር ላይ የተፈጸመ ክህደት ነው ሲሉም ኮንነውታል። ቪኦኤ የኢዜማን ሊቀመንበር አቶ ሸዋስ አሰፋን ሁኔታ የፈጠርባቸውን ስሜት ጠይቂያቸው ነበረ። በጣም ያዘንኩት ያዘነው በሆነው ነገር የፖለቲካ ልዩነት የሀሳብ ልዩነት በውይይት የሚፈጣም የማይፈጣም ሊኖር ይችላል። በሀገር ላይ ምጣት ግን ሀገርን ማዋረድ፣ ሀገርን መናድ ግን ፈጽሞ ለማንም የተከለከለ ነው ህወሀትንም ቢሆን ጨምሮ። ስለዚህ ሀገር ማፍረስ ደግሞ ማለት ሰንደቅ ዓላማውን በመንግስቱን ወይም በዛ ስር ያሉ ተቋማትን በስርአት ከሚቀየሩ ድረስ መከላከያን የመሳሰሉትን የሀገር ምሰሶ የሆኑትን ነገሮች መንካት ነው እና መከላከያ እዛ ሰሜን ላይ ከሀያ አመት በላይ ኦልሞስት ለአንድ ትውልድ የኖረ ነው እና እሱን ገብቶ በውስጥ አሰራሩ ገብቶ ለመወደድ መሞከር ከዚያም አልፎ እንደምንሰማቸው መረጃዎች ከሆነ አደጋ ማድረግ መቅበብ እንዲታፈን ማድረግ ፈጽሞ ከወገኑ ማይጠበቅ እኩኝ ተግባር ነው፣ እንዲወገዝ የሚገባ ነው። ስለዚህ በጣም ነው ያዘን፣ ነው በሆነው ነገር። አቶ የሸዋስ አክለውም ፓርቲያቸው በጽሁፍ ያሰራቸውን መግለጫ ይዘት ባጭሩ ሲዘረዝሩት ይህን ብለው ነበረ። በአጠቃላይ በዚህ ዘመን ፈጽሞ ኋላ ቀርነት ነው ወደ ጦርነት መግባት በውይይት መፍታት ነበረ የተሻለ የሚሆነው። ነገር ግን ይሄንን አልከው የጦር የሚተነኩሱ አካላት ራሳቸው ምንም አይሆኑ፣ ሁልጊዜ እናቶችን፣ ሴቶችን፣ ህጻናትን፣ አረጋውያንን ነው እንደዚህ መከራ የሚዳረጓቸው እና በተለይ በመንግስት በኩል በጣም በጥንቃቄ የትግራይን ሕዝብ የትግራይን ወጣት የትግራይን አረጋውያን ትቱት በአጠቃላይ አደጋ ላይ በማይጥል መልኩ በጥንቃቄ ቢሄድ ማሳሰብ ግድ ነው የሚሆነው በእነሱም በኩል መንግስታቸው ነው ሀገራቸው ነው። ከሀገራቸው ጋር በጋራ እንዲቆሙ መረጃ እንዲሰጡ እንዲተባበሩ በአጠቃላይ ህገወጡን ቡድን ብቻ ለብቻ ነጥሎ ስርዓት ማስያዝ እንዲቻል ጥሪ ያቀርበናል። በጣም አመሰግናለሁ አቶ ሸዋስ። ስለዚህ አጭር መግለጫው እኔም አመሰግናለሁ። የመላ ኢትዮጵያ አንድነት ድርጅት በአሰራጨው የጽሁፍ መግለጫም ሰራዊቱ መለየውን ሃገሩንና ህዝቡን ከጥላት ለመከላከል በሚያደርገው ላይ አስጨራሽ ትግል ለሚከፍለው መስዋዕትነት ክብርና ምስጋና ሊቸረው ሲገባ ጨለማን ተገን በማድረግ ዝርፊያና ጥቃት መፈጸም ታሪክ ይቅር የማይለው ትልቅ የሀገር ክህደት መሆኑን የኢትዮጵያ ህዝብ ሊገነዘብ ይገባል ሲል አሳስቧል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የመጽሔት ክፍለ ጊዜ ዘገባዎችን ስንቀጥል አሁን ወደ ዓለም አቀፍ ዜና ይሆናል የምናልፈው። አሜሪካውያን በአፎካካሪና አሻሚ ግዛቶች አሁንም ለይቶ ያልታወቀውን የፕሬዝደንታዊ ምርጫውን ውጤት እየተጠባበቁ ናቸው። ስልጣን ላይ ያሉት ሪፐብሊካኑ ፕሬዚደንት ዶናልድ ትራምፕ ለቀጣዮቹ አራት ዓመታት ይቀጥላሉ ወይስ ዲሞክራቱ ተፎካካሪያቸው ጆ ባይደን ይተኳቸው ይሆን? የታወቀ ነገር የለም እስካሁን። የቪኦኤ የዋይት ሀውስ ዘጋቢ ፓትሲ ዊዳክስዋራ ተከታትለዋለች። ደረጀ ደስታ ያቀርበዋል። ትናንት ማክሰኞ ከተፎካካሪዎቹ ፕሬዝደንት ትራምፕና ከቀድሞ ምክትል ፕሬዝደንት ጆ ባይደን አሸናፊው እንደሚለይ ተስፋ በማድረግ በዋሽንግተን ዲሲና ፍሎሪዳ ማያሚ የሚገኙ ደጋፊዎች በየጎዳናዎች ላይ ደስታቸውን ለመግለጽ ተዘጋጅተው ነበር። ይሁን እንጂ ትራምፕም ሆነ ባይደን አንዳቸውም ለፕሬዝደንትነት ከሚያበቃቸው ከ538 የውክልና ድምፆች ውስጥ ማግኘት የሚገባቸውን ቢያንስ የ270 ድምፅ እንኳ ሊያገኙ አልተቻላቸውም። የአሜሪካ ፕሬዚደንታዊ ምርጫ ውጤት የሚወሰነው አብላጫውን የሕዝብ ድምፅ ባሸነፈ ሳይሆን በግዛቶች መካከል የተደለደለውን የውክልና ድምፅ ባሸነፈ ነው። በጆርጅ ሜሰን ዩኒቨርሲቲ የአሜሪካን ፖለቲካ የሚያስተምሩት ጀርሚ ሜየር እንዲህ ይላሉ። እኔ እንደሚመስለኝ ሁለቱም ምጮዎች ሀምሳ ሀምሳ ከመቶ እድል አላቸው። በጣም የሚገርመው ነገር ሁሉ ነገር ተመልሶ በ2016ቱ ምርጫ ጊዜ እንደነበረው መሆኑ ነው። አሁንም ተመልሶ በእነኛው ሶስቱ ክፍለ ግዛቶች ላይ ነው ያረፈው፣ ዊስካንሰን፣ ሚሽጋንና ፔንስልቬንያ ላይ። ዊስካንሰን ሚችጋን እና ፐንሰልቬኒያ በተለምዶ የዴሞክራቶች ግዛቶች የነበሩ ሲሆን በ2016 ምርጫ ትራምፕ አሸንፈዋቸዋል ሁለቱም እጩዎች በተለይም ወደ መጨረሻው ላይ በእነዚህ አካባቢዎች በርካታ የምርጫ ዘመቻዎችን ያካሂዱ ቢሆንም እስካሁን የታወቀ ነገር ግን የለም ጆ ባይደን በትናንትናው ምሽት ቀደም ብለው ባሰሙት ንግግር እንዲህ ብለዋል ጎበዝ እምነታችሁን አጠንክራችሁ ያዙ። ይህን እናሸንፋለን። አመሰግናለሁ፣ አመሰግናለሁ። ከጥቂት ደቂቃዎች በኋላ ፕሬዝደንት ትራምፕ በሰጡት የትዊት ምላሽና ትዊተር አሳሳች ነው የሚል ምልክት ባኖረበት አስተያየታቸው ዲሞክራቶቹ ምርጫውን ሊሰርቁት ይፈልጋሉ ብለዋል። ቆየት ብለው ከዋይት ሀውስ ባሰሙት ንግግር ደግሞ ይህን ተናግረዋል። ይህ በጣም የሚያሳዝን ጊዜ ነው፣ ለእኔ ይህ በጣም አሳዛኝ ጊዜ ነው። እኔ እስከሚገባኝ ድረስ ይህን ምርጫ አሸንፈናል። ምንም እንኳ ፕሬዚደንት ትራምፕ ማሸነፋቸውን ቢገልጹም የምርጫ ድምፆች ቆጠራው የሚቀጥል ሲሆን አሸናፊውን ለማወቅ ምናልባት ቀናትን ሊወስድ እንደሚችል ተገምቷል። ከአተርቤን ዩኒቨርሲቲ ላትሪስ ዋሽንግተን እንዲህ ይላሉ። Because of the pandemic as well, we have seen so many more individuals voting um, absentee paper ballots. <laughs> ሁከት የተሞላበትና ክፋፋይ የነበረው የምርጫ ዘመቻን ተከትሎ ችግር ሊከተል ይችላል በሚል በአንዳንድ የምርጫ ጣቢያዎች ከወትሮ በተለየ መልኩ በርከት ያሉ ፖሊሶች ይታዩ ቢሆንም አሜሪካውያን ድምፃቸውን የሰጡት አንጻራዊ በሆነ መልኩ በተረጋጋና ሰላማዊ በሆነ ሁኔታ ነው። እንደ ተቀረው የዓለም አካባቢ ሁሉ ኢትዮጵያውያንም የአሜሪካን ፕሬዝደንታዊ ምርጫ በንቃት ይከታተላሉ። ምክንያታቸው ግን የተለያየ ነው። ዛሬ ማልደው ተነስተው የምርጫውን ሂደት ከተከታተሉት መካከል የሁለቱን ኢትዮጵያውያን ሀሳብ ይህንኑ የሚያንጸባርቅ ነው። እስክንድር ፍሬውም ነው ጠዋት አንድ ሰዓት አካባቢ ያነጋገራቸው ቀጥሎ ይቀርባል። አላኩ ገቦ ደስታ ይባላለሁ። በእንግሊዝ ሀገር የዓለም አቀፍ የንግድ ሕግ ፕሮፌሰር ነኝ። በአሁኑ ሰዓት እዚህ አዲስ አበባ ነው። ባይደን የተሻለ ድምጽ ያገኛሉ ብለን ተስፋ አድርገን ነበር ሲሉ፣ እንደ ኢትዮጵያዊ ከኢትዮጵያ ጥቅም አንጻር ነው ሲከታተሉ የሚያዩት ወይስ ምንድን ነው የእርሶ መለኪያ? አሁን ሲከታተሉት መነሻው ኢትዮጵያዊነት ነው። እውነት ለመናገር ኢትዮጵያ ጥቅም፣ ከዚያም በኋላ የአፍሪካ ጥቅም ነው። እንደገና ደግሞ ሁላችንም የዓለም ዜጎች ነን እና በሁሉም አቅጣጫ ስመለከተው ሆነ እንደ ኢትዮጵያ ያው የምናውቃቸው ዋና አንዳንድ ነገሮች አሉ። በቅርብ የመጡ ከሕዳሴ ግድብ ጋር ተያዙ እንደገና የምኖርበት ሚገኝበት አካባቢ የሰላምና የፀጥታ ሁኔታ አለ። ሁሌም የአሜሪካኖቹ ድጋፍና እርዳታ አስፈላጊ ይመስለኛል። እንደ አፍሪካዊ ራሱ የምመለከተው አፍሪካ ትራምፕ ስልጣን ላይ ከገቡ በኋላ ከገቡ ጊዜ ጀምሮ በአሜሪካ ዘንድ ያላት ቦታ በጣም ቀንሶ ያለበት ሁኔታ ነው የሚታየው በአየር ንብረት ለውጥ በዓለም ንግድ በተለያዩ ነገሮች ቢለካ የአሜሪካ መንግስት በትራምፕ እየተሞራ እየተመራ ለኢትዮጵያ ለአፍሪካ በጣም ጎጅ ነው ብዬ ነው ያሳስማር ግምጋሜ ግምጋሜ እንደዛ ነው። አሁ እንደዚ ራሱ ብንመለከተው ብዙ ነገር ማለት ይቻላል። አበረ ምረቴ ይባላለሁ። የጤና ልማትና ጸረ ወባ ማህበር ዋና ዳይሬክተር ነው። አቶ አበረ እንግዲህ የአሜሪካ ፕሬዚዳንታዊ ምርጫ እየተካሄደ ነው፣ የድምፆችም እየተቆጠሩ ነው። ሂደቱን እንዴት አዩት? በምን ያህል ትኩረትስ ነው እርስዎ የሚከታተሉት? እንደ አንድ ኢትዮጵያዊ የአሜሪካ ምርጫ ስለሆነ ለአሜሪካ ለኢትዮጵያ፣ ይሄ ነው ፕሬዚዳንት፣ ይሄኛ ይሻላል በሚል ምርጫ ላይ አይደለሁም። ምክንያቱም አሜሪካ የራሷ የሆነ በጣም የተነገረ ተቋም ያላት ስርዓት ያላት ነች። ስለዚህ ባይደን መጣ ትራምፕ መጣ ለእኔ ልዩነት፣ ለኢትዮጵያም ልዩነት የለውም። ከዚህ በፊት የነበረው በኦባማ ጊዜ ለውጥ የሚመጣ ለኢትዮጵያ በጣም ከፍተኛ ለውጥ የሚያመጣ ይሆናል ብዬ እንግሊዜ ማርቼ በከፍተኛ ደረጃ ላይ ስከታተለው ነበረ። ያየሁት ግን ምንም ለውጥ አልነበረውም። ስለዚህ ዛሬ የተለየ ትኩረት ሰጥቼ የምከታተልበት ምክንያትም የለኝም። ምክንያቱም አሜሪካ የራሷን ፕሬዚዳንት ነው የምትመርጠው። በእርግጥ አሜሪካ የዓለም ንጉሥ ነክሽ ተብሎ የሚነገርላት ሀገር ብትሆንም፣ ዋናው ግን አሜሪካ በደንብ ያስቀመጠችው ያዘጋጀችው ተቋም አላት። ዓለምንም ትግዛ ሀገሯንም የመጣው ፕሬዚዳንት ቢመጣ በፕሬዚዳንት ደረጃ ያነኑ ስርዓት ያነኑ ተከትሎ ነው የሚሄደው። እንደ ማንኛውም ዜና እንደ ማንኛውም ወቅታዊ ጉዳይ እየተከታተሉት ነው። እንደሱ ነው የሚከታተሉት። እርስ ነው እንደ ማንኛውም ዜና እንደ ማንኛውም የሚከታተሉ እ የተለየ ትኩረት ሰጥቼ የማየው አይደለም። አቶ አበረ ምህረቴ በጣም ነው ማመሰግነው። በአሜሪካ ድምጽ ሌዳር አድማጮች ስም አመሰግናለሁ። ነ ምስሉ የተከበራቸሁ አድማጮች ወቅታዊ ዘገባዎች የቀረቡበት የመጽሔቱ ክፍለ ጊዜ እዚህ ላይ ተጠናቋል። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው የረቡ ምሽት ዝግጅት ነው እያደመጣችሁ ያላችሁት በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ እንዲሁም አህዱ ሬዲዮ 943 ላይ በቀጥታ ልታደምጡን ትችላላችሁ። የማስተናግዳችሁ ቆንጂ ታዬ ነኝ። የምሽቱ ዋና አዘጋጅ ትዝታ በላቸው ነች። የዌብ እና ማህበራዊ መገናኛ ፕሮዲሰሯ አበባየሁ ገበያው፣ የአየር ስርጭቱ ፕሮዲሰር ደግሞ ንጉሱ ታምሬ ነው። እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁን ቆዩ፣ ዝግጅታችን ይቀጥላል። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጠቅላይ ቤተ ክህነትና በኦሮሚያ ቤተ ክህነት አደራጅ ኮሚቴ መካከል የነበረው አለመግባባት በእርቅ በመፈታቱ ከኦሮሚያ ቤተ ክህነት አደራጅ ኮሚቴ አባቶች ላይ ተይዞ የነበረው ክህነት በመነሳት በጠቅላይ ቤተ ክህነት ውስጥ እንዲያገለግሉ መወሰኑን ቅዱስ ሲኖዶስ ገለጸ። የእርቅ ሂደቱን በተመለከተ በኦሮሚያ ቤተ ክህነት አደራጅ ኮሚቴ አባቶች መካከል የተለያዩ ሀሳቦች ተሰምተዋል። ሙክታር ጀማል ዝርዝሩን ይዟል። ከዓመት በላይ ሲያወዛገቡ የቆየው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና የኦሮሚያ ቤተ ክህነት አደራጅ ኮሚቴ ተብሎ ራሱን የሚጠራውን በተመለከተ አባቶች ስለ ጉዳዩ በተለያየ መንገድ እየመከሩ መቆየታቸው ይታወሳል። ጉዳዩ እልባት በማግኘት መግባባት ላይ መደረሱን የገለጸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ መግለጫ የቅዱስ ሲኖዶሱ ዋና ጸሐፊ አባ ዮሴፍ አቅርበዋል። የኦሮሞ ቤተ ክህነት አዳራጅ ኮሚቴንን ከሚሉ አባላት ጋር በተደረገ ውይይት መግባባት ደረጃ ላይ በመደረሱ ክህነታቸው የተያዘ ካህናት ክህነታቸው ተለቆ በቤተ ክርስቲያናችን መዋቅር ውስጥ የሥራ መደብ ተሰጥቷቸው እንዲያገለግሉ ተወስኗል። አባ ዮሴፍ መስማማት ላይ ተደርሷል አሉ እንጂ፣ በምን ላይ አለመግባባት ተፈጥሮ እንደነበረ በምን ላይ መግባባት እንደተደረሰ መግለጫው ላይ ምን የሚያቀረቡት ሐሳብ የለም። ቪኦኤ በተናጥል ያነጋገራቸው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ሕዝብ ግንኙነት ኃላፊና የቅድስ ሲኖዶሱ አስተባባሪ መሆናቸውን የገለጹት መላከ ሕይወት አባ ወልደ ኢየሱስ ሰይፉ ስምምነቱ አካቷቸዋል ያሉ ነጥቦችን ዘርዝረዋል። ከተወያየን በኋላ ከተነጋገርን በኋላ አሁን እነሱም ያ ወደዚህ ሀሳብ መጥተዋል። እኛ ስራው እንዲሰራ ነው የምንፈልገው እንጂ ሌላ ነገር አይደለም ተብሎ እነሱም አመኑበት። በእኛ በኩልም ከዚህ በኋላ በቤተ ክርስቲያኒቱም ሊሰራ የሚገባትን ለምሳሌ በኦሮሚያ ዙሪያ ላይ በኦሮሚኛ ቋንቋ የሚያስተምር ወደፊት ያው አደራጅተን ኮሌጅ እንዲከፈት ካህናት ማሰልጠኛዎች እንዲከፈቱ ዲያቆናት፣ ቀሳውስት ከዛው በቋንቋቸው ተምረው ሰባኪያን ወንጌል የሚያስተምሩ ወንጌላውያን አሁንም ከኦሮሚያ ክልል ያው የመሱ እየተማሩ ነው። ነገር ግን እራሱ በኦሮምኛ ቋንቋ ኮሌጆች ተከፍተው ማሰልጠኛዎች ተከፍተው በየክልሉ ትምህርት እንዲሰጥ የፋይናንስን እጥረት ካለ የፋይናንስ እጥረቱንም ቤተ ክርስቲያኒቱ ህዝቡንም ቢሆን አስተባብራ መድባ ካለው ፋይናንስ አካፍላ ስራ እንዲሰራ ቤተ ክርስቲያኒቱም ቅዱስ ሲኖዶሱም አምኖበታል። የኦሮሚያ ቤተ ክህነት አደራጅ ኮሚቴ በሚል ስም ሰብሳቢ ሆነው የቆዩት ሊቀ አእላፍ ቀሲስ በላይ መኮንን በኦሮሚያ ክልል የወንጌል ስብከትና የተፈጠረውን የቋንቋ ጉዳይ ጋሬጣና የማዋቅራዊ ችግሮችን ለማስተካከል የኦሮሚያ ቤተ ክህነትን የማቋቋምና ሌሎች ጥያቄዎችን ይዘው ሲንቀሳቀሱ እንደነበረ ገልጸው ቅዱስ ሲኖዶሱ የሰጣቸውን መልስ ገልጸዋል። በእኛ መካከል የተደረገው በአባቶችና በእኛ የቤተ ክርስቲያን ምዕመናንን ሌሎችም ህዝቦች ያስደሰተ የጠየቅነው ጥያቄ ተቀባይነት አግኝቷል። ሲኖዶሱ ቆሞ አጨብጭቦ ነው በቃ ቀጥሉ ስራችሁን እስከወረዳ ድረስ ነው ያለን። ስለዚህ እኛ በፍቅር በጠር ሳይሆን በመገዳደል ሳይሆን በመደባደብ ሳይሆን በመጣላት ሳይሆን አንድ ላይ ሆነን የህዝቡን ፍላጎት እናሟላለን። ትልቁ ማጠንጠኛው ህዝቡ አኩርፎ የወጣው ከቤተ ክርስቲያን ሌላ እሱ ወዳጅ ሌላ እሱ ጠላት ሳይሆን ሁሉም ከፓትርያርኩ ጀምሮ የህዝቦቻችን ጥያቄ ህዝቦቻችን ፍላጎት እናሟላለን የሚል ነው። ሊቃ አላፍ ቀሲስ በላይ መኮንን፣ ስምምነቱ በጥናት የተመሰረተ ሌሎች ተጨማሪ መልሶችንም ይሰጣል በማለት በስምምነቱ አድናቆትና ደስታ እንዳላቸው ቢገልጹም የኮሚቴያቸው ዋና ጸሐፊ የሆኑት መምህር ኃይለ ሚካኤል ታደሰ ውሳኔው የቀድሞ ችግሮችንም አለመፍታቱን፣ ይልቁንስ መፍትሄ ሊያመጣ የነበረውን የኦሮሚያ ቤተ ክህነት የማደራጀት እንቅስቃሴን የሚያጠፋ ነው በማለት የሊቀ አላፍ ቀሲስ በላይ መኮንንን ሀሳብ ይቃወማሉ። የኦሮሚያ ቤተ ክህነት ይቋቋማል አይቋቋምም፣ ምንም የሚናገረው ነገር የለም። እሱ ሰረዱ የሚለው ጥናት ይከናወናል ይላል። አንድ ምንድን ነው? ጥናቱ ምን ላይ ነው የሚከናወነው? እስከ መቼ ድረስ ነው የሚከናወነው? ምንም የሚናገረው ነገር የለም። ሁለተኛ የኦሮሚያን ቤተ ክህነት አመራሮች ሙሉ በሙሉ ያወጣና ጠቅላይ ቤተ ክህነት እንዲመደቡ ያደርጋል። የኦሮሚያን ቤተ ክህነት ንብረት ሁሴን ቴሌቪዥንንም ጨምሮ ለጠቅላይ ቤተ ክህነት ይሰጣል። የኦሮሚያ ቤተ ክህነት ማህተሙን ሙሉ በሙሉ እንዳይጠቀሙ ያደርጋል። እንዲያውም በተዘዋዋሪ የኦሮሚያ ቤተ ክህነት አደራጅ ኮሚቴን የሚያፈርስ ነው እንጂ የኦሮሚያ ቤተ ክህነት የጠየቀውን ጥያቄ በተጨባጭ የሚመልስ አይደለም። ከመጀመሪያው ሰነዱ ላይ በምትመለከትበት ጊዜ ቁጥር አንድ ላይ በምታይበት ጊዜ ምን የሚል ነገር አለው? የኦሮሚያ ቤተ ክህነት አደራጅ ኮሚቴ አምና ጥቅምት ወር በተከናወነው የሲኖዶስ ጉባኤ ላይ የተወሰነው ውሳኔ በአብዛኛው የኦሮሚያ ቤተ ክህነትን ጥያቄ የመለሰ ስለሆነ ተቀብለነዋል ይላል። በሚገርም ሁኔታ ግን አምና ምንም ጥያቄያችንን አልመለስም ብለን ስንከራከር ነበር። ምክንያቱም ጥያቄ የመዋቅር ጥያቄ ነው ሲኖዶሱ እዛ ወቅት የመለሰው ጥያቄ በኦሮሚያ ቋንቋ መገልገል አለበት መቀደስ አለበት የሚል ነገር ነው እንጂ ይህንን ለማድረግ የሚያስችል ጠንካራ መዋቅር የኦሮሚያ ቤተ ክህነት የሚባለው ይዋቀር የሚለውን ውሳኔ አልወሰንም። ሊቃ አላፍ ቀሲስ በላይ መኮንን በበኩላቸው እየተነሳ ያለው ሀሳብ ከግንዛቤ እጥረት መሆኑን በመግለጽ የቤተ ክህነት አደራጅ ኮሚቴው እየሄደበት የነበረው መንገድ በተጠናና በተደራጀ በሲኖዶሱ ድጋፍ አግኝቶ ይቀጥላል፣ በማለት ለቪኦኤ ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ። ከአዲስ አበባ አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የሰዎች ዝውውር አማካኝነት ለሚፈጸም የጭካኔ ተግባር አስተዋጽኦ የሚያደርጉ ሁሉ በህግ እንዲጠየቁና የዚህ ክፉ ወንጀል ሰለባ የሚሆኑ ሁሉም ነጻነት እንዲጎናጸፉ ያለመታከት ለመስራት የገቡትን ቃል እንደሚጠብቁ ፕሬዚዳንት ትራምፕ የተናገሩትን በመጥቀስ የዕለቱ ርዕሰ አንቀጽ ይንደረደራል። በዚህም መሰረት ፕሬዚዳንት ትራምፕ ሕገወጡን የሰዎች ዝውውር ወንጀል ለመዋጋት አስተዳደራቸው በቅርቡ ያወጣውን ብሔራዊ መርሃ ግብር አስተዋውቀዋል። በመርሃ ግብሩ መሰረት በአዋቂዎችና በህጻናት ላይ በዩናይት ስቴትስ ውስጥ የሚፈጸሙ የጉልበት ብዝበዛ ይሁን ሌሎች ፆታዊ በደሎች እንዲያበቁ የታለመ መሆኑን ርዕስ አንቀጹ ይተነትናል። ይህም በሶስቱ ምሰሶዎች መከላከል፣ ጥበቃና በህግ ተጠያቂ ማድረግ በሚሉት ላይ የተመሰረተ ነው። እነኚህም መከላከል፣ ለተጠቂ ወገኖች ጥበቃ ወይም ከለላ ማበጀትና ወንጀለኞችን በህግ ተጠያቂ ማድረግ ናቸው። የዩናይት ስቴትስ የኢሚግሬሽንና የጉምሩክ መስሪያ ቤት እንዲሁም ሌሎች የፌዴራል የህግ አስፈጻሚ አባላት ባለፉት ሶስት ዓመታት ውስጥ ከአምስት ሺህ በላይ ህገወጥ አዘዋዋሪዎችን በቁጥጥር ስር አውለዋል። የገንዘብ ማስተላለፊያ መረባቸውን በመበጣጠስ እነኚህን የወንጀል ተቋማት እያፈራረስን ነው ሲሉ ፕሬዚዳንት ትራምፕ የአስተዳደራቸውን ብሔራዊ መርሃ ግብር ባስተዋወቁበት ወቅት የተናገሩትን ያስታወሰው የዕለቱ ርዕሰ አንቀጽ ፕሬዚዳንቱ በዚሁ ንግግራቸው የዩናይት ስቴትስ የህግ አስከባሪዎች ከሜክሲኮ የህግ አስከባሪ ባለስልጣናት ጋር በመተባበር በመላው የደቡባዊ ድንበሮቻችን አካባቢዎች የሚንቀሳቀሱትን ህገ ወጥ የሰዎች አዘዋዋሪዎችን መረብ ጨርሰን ለማጥፋት እንሰራለን ያሉትንም አውስተዋል። በሌላ በኩል ዩናይት ስቴትስ ከጉልበት ብዝበዛ የነጻ አሰራር በዓለም ዙሪያ እውን ይሆን ዘንድ ሸማቾች ግፊት እንዲያደርጉ ሁሉም ሀገሮችና የንግድ ተቋማት ጭምር ለዚህ ዓላማ ተፈጻሚነት እንዲንቀሳቀሱም ዩናይት ስቴትስ ጥሪ አሰምታለች። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ከቻይና ኮሚኒስት የዩናይት ስቴትስ የውጭ ጉዳይ ሚኒስቴር የቻይና ኮሚኒስት ፓርቲ በሺንጃንግ ግዛትና በመላው ቻይና በዊገርስና ሌሎች የጎሳ አባላት እንዲሁም የሃይማኖት ተከታዮች ላይ የሚያራምደው ፖሊሲ አካል የሆነውንና አስከፊ የጉልበት ብዝበዛን መሰረት ያደረገ አሰራር በብርቱ ማውገዙን ይቀጥላል ሲሉ የውጭ ጉዳይ ሚኒስቴር ማይክ ፖምፔዮ የተናገሩትንም ርዕስ አንቀጽ አክሏል። በዚህም መሰረት ዩናይት ስቴትስ በቻይና ህዝባዊ ሪፐብሊክ እና በዚህ ዘግናኝ የሰብአዊ መብት ጥሰት አሉበት ባሏቸው በቻይና ኮሚኒስት ፓርቲ አባላት ላይ የቪዛ እገዳ መጣሏል፣ ለሺንጃንግ የሸቀጦች ምርትና ማከፋፈያ አገልግሎት አማካሪ ቡድን መልእክት ይደርስ ዘንድ በተባበሩት መንግስታት ድርጅት አለም አቀፍ የትብብር ጥምረት እንዲመሰረት ማድረጓን ዘርዝረዋል። የቻይና ኮሚኒስት ፓርቲ ይህን አስከፊ የመብት ረገጣ እስኪያቆም ድረስ ይላል የውጭ ጉዳይ ሚኒስትሩን ቃል ዋቢ ያደረገው ርዕስ አንቀጽ የቻይና ኮሚኒስት ፓርቲ ይህን አስከፊ የመብት ጥሰት እስከሚያስቆምና የቻይና መንግስት ይህን ተቀባይነት የሌለው ጉልበት ብዝበዛን ማዕከል ያደረገ ፖሊሲ በአስቸኳይ ውድቅ እንዲያደርግ ግፊት ለማድረግ በዓለም ዙሪያ ካሉ የኢንዱስትሪ ተቋማት ከሰራተኞች መብት ተሟጋቾችና ከሌሎች መንግስታት ጋር በትብብር መስራታችንን እንቀጥላለን ይላሉ የውጭ ጉዳይ ሚኒስትሩ። በመጨረሻም ዩናይት ስቴትስ በሀገሯ ውስጥ ሆነ በሌሎች ዩናይት ስቴትስ በሀገሯ ውስጥም ሆነ በመጨረሻም ዩናይትድ ስቴትስ በሀገሯ ውስጥም ሆነ በሌላ በየትም ቦታ የሚፈጸም ሕገወጥ የሰዎች ዝውውር እንዲያበቃ ለማድረግ የገባችውን ቃል በመጠበቅ በቆራጥነት ትሰራለች ብሏል ርዕሰ አንቀጹ። ይህ አስከፊ ወንጀል የማህበረሰቦችንና የግለሰቦችን ደህንነት ለከፋ አደጋ እንዳጋለጠ መቀጠል የለበትም። ይህንንም እውን ለማድረግ ወደፊት መግፋታችንን እንቀጥላለን ሲሉ የውጭ ጉዳይ ሚኒስትር ፖምፒዮ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሃተታውን ደምድመዋል። በደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ምሽት ለጉዞ የምትወጣው ያቺ ልጅ የታለች? intati esejiti on a ti we የምሽቱ ፕሮግራማችን በዚሁ ተጠናቋል። በፕሮግራሙ ዋና አዘጋጅ በትዝታ በላቸውና በመላ ባልደረቦቻችን ስም በዚሁ እንሰናበታለን። ያስተናገድኳችሁ ቆንጂት ይታየ ነኝ። ነገ ማታ በሶስት ሰዓት እስከምንገናኝ ሰላም፣ በደህና አደሩ።